ቀደም ባለው የቃለ ምልልስ ክፍላችን የአፍሪካ ቀንድ ዓለም አቀፍ ማዕከል መስራች አባል ከሆኑት ከፕሮፌሰር ዶክተር ፍሳ ጽዮን መንግስቱና ዶክተር ቃለ ወንጌል ምናለ ጋር የማዕከሉን አመሰራረትና ተልኮ፣ የአፍሪካ ቀንድና አገር አቀፍ ቁርኝትን፣ የአፍሪካ ቀንድና የኢትዮጵያ አቀፍ አንኳር ተግዳሮቶችን በማንሳት አተያዮቻቸውን አጋርተዋል። ወደ ቀጣዩ ክፍል ያመራ ነው። የአፍሪካ ቀንድ የዓለም አቀፍ ማዕከል የታላቁ ህዳሴ ግድብ በዓለም አቀፍና አቀፍ አታያይ በሚል ርዕስ አጀንዳ ቀርጾ ኢትዮጵያውያንና የግብፅ የመስኩ ተመራማሪዎችን ባሳተፈው የውይይት መድረኩ ላይ የተንጸባረቁትን የውይይት ይዘቶች ይነቅሳል። የውይይቱ ሂደትና ይዘት እንደምን እንደተካሄደ የውይይት መድረኩ መሪ የነበሩት ዶክተር ቃለ ወንጌል እንዲህ ያስረዳሉ። ማዕከሉ አንዱ በመሰረታዊነት የሚሰራው ጉዳይ በቀጠናው ባሉ የተለያዩ ጉዳዮች አጀንዳዎች ላይ ተከታታይ ውይይቶች ሰስቴንድ በሆነ መንገድ እንዲደረጉ ማድረግ ነው። ያንን ማመቻቸት ለዛም ሚሆን ምቹ ሁኔታ መፍጠር ነው። እነዚህ ጉዳዮች በጸጥታ ላይ ሊሆን ይችላል። እንዳነሳኸው ትላልቅ የሚባሉ የልማት ፕሮጀክቶች ላይ ሊሆን ይችላል። ዓለም አቀፋዊ እና ጂኦ ፖለቲካል ከሆኑ ጉዳዮች ጋር እና እነዚህ ቀጠናውን እንዴት ኢምፓክት እያደረጉ እንዳሉ የሚመለከት ሊሆን ይችላል። ቀጠናው ላይ ያሉ መሰረታዊ ሁኔታዎችን ገቨርንመንት በሚመለከቱ ጉዳዮች ላይ ተከታታይ ውይይቶችን፣ ሌክቸሮችን፣ ሴሚናሮችን፣ የምርምር ኮንፈረንሶችን ማድረግ አንዱ አጀንዳው ነው። ማርች ሰላሳ ላይ የተካሄደው ውይይት ከዚህ በመነሳት የተካሄደ ነው። ማዕከሉ በሚቋቋምበትና ስራ በሚጀምርበት ጊዜ የሚሰራቸው ጉዳዮች አንዱ ነው። እነማን ናቸው የተገኙት? በቀጠናው ካሉ ሀገራት ከሱዳን፣ ከኢትዮጵያ፣ ከግብፅ ተወያዮች ነበሩ። ከኢትዮጵያ ከተለያዩ የአካዳሚክ ተቋማት ከመንግስት ተቋማት የተገኙ ባለሙያዎች ነበሩ። ከሱዳንም እንደዚሁ ከግብፅ ተወያይ ነበረን፣ አንድ ፓናሊስት ነበረን። ስለዚህ በመሰረታዊነት በቀጠናው ላይ እያጋጠሙ ባሉ ችግሮች ላይ በቀጠናው ውስጥ የሚኖሩ ዜጎች፣ በሁሉም ሀገራት ያሉ ነዋሪዎች እየተገናኙ የሚወያዩበትን ፕላትፎርም መፍጠር ነው እና ከዚህ ጋር በተገናኘ በገርድ ላይ በግራንድ ኢትዮጵያ ንድራንድ ላይ ይህንን ውይይት አካሂደናል። ወደፊት እና ይህ ውይይት ተጠናክሮ እንዲቀጥል እንፈልጋለን እና እዚህ አይነት ፕላትፎርም የመፍጠር እና ይህንን አጠናክሮ የመቀጠል ነው ሀሳቡ። በውይይቱ ላይ ዋነኛ አንኳር የተባሉ ሀሳቦች ምን ነበሩ? ምን አይነት ሀሳቦች ናቸው የተንሸራሸሩት? በተለየ እንዳሉት በግብጽ በኩልም እንደዚሁ የህዳሴ ግድብና የግብፃዊያን ፍላጎቶች በሚል ዶክተር ራዊያ ቶፊቅ አሚር ታያቸውን አቅርበዋል። በኢትዮጵያ በኩል በመንግስት በኩልም ሆነ በሌሎች ምሁራን በኩል የተሰነዘሩ አታዮች አሉ። እኚህ ምን ያህል ወደ ማዕከል የመጡ ናቸው? ምን አይነት ተጻራሪና ተመሳሳይ ሀሳቦች ነበር የተንሸራሸሩት? ከግብፅ በኩል ያሉ ግድቡን በሚመለከቱ ያሉ አካባቢዎች አሳስቦች በግብፅ ባህሪያችን ቀርበዋል። በእርግጥ ብዙ ጊዜ ከምንሰማቸው የግብፅ አቋሞች ብዙ ይራቁ አልነበሩም እና የተነሳው ነገር አንዱ ለምሳሌ አባይን በተመለከተ ግብፅ ኦልሞስት ሙሉ በሙሉ የአባይ ውሃ ላይ የተንጠለጠለች ነች። ስለዚህ ናይል ላይፍ ላይናችን ነው። በጋራ ማኔጅ የማድረግ ስራ ላይ ማተኮር አለብን። ጋቨርነንሱ ላይ ውሃው ለሁላችንም ሊሆን ይችላል። ስኬርሲቲ ጉዳይ አይደለም፣ ይሹ አይደለም። ጋቨርነንሱ ላይ ማተኮር አለብን። ጋቨርነንሱ ሲባል ደግሞ ከግድቡ ፕላኒንግ ጀምሮ ይሄ ሪዘርቬሩን ፊል ለማድረግ ከዛም ደግሞ ግድቡን ማኔጅ ለማድረግ የሚሰሩ ስራዎች ላይ በጋራ አብረን ሆነን ማኔጅ ማድረግ አለብን፣ አብረን ጋቨርን ማድረግ አለብን የሚል ነው የተነሳው ሌላው እንደምታውቀው ብዙ ጊዜ በግብጽ በኩል የሚነሳው ሂስቶሪካል ራይትስ ጉዳይ ነው። እሱ እንደ አንድ የልዩነት ጉዳይ መሰረት ነበረ በግብጽ ተዋይ በኩል የተነሳ ነገር፣ ግን በኢትዮጵያውያን ተዋይዎች በኩል ደግሞ ብዙ ጥያቄ የቀረበበት እና የልዩነት አንድ መነሻ የነበረ እሱ ነው። ይሄ ግድቡ በግብጽ ጥቅሞች ላይ ሲግኒፊካንት ሀርም የሚያደርስ ይህም በተደጋጋሚ መለስ በኩል የሚነሳ ነው የግብፅን የውሃ መጠን ሲግኒፊካንት ሃርም የሚያደርግ ኢኮኖሚካሊ ትልቅ ችግር የሚያስከትል ብዙ ገበሬዎች የስራ ማሳቸው ውሃ እንዳያገኝ የሚያደርግ ብዙ ስራዎች በሚሊዮን የሚቆጠሩ ስራዎች የሚታጡበት ግብፅ በጣም በሚሊየን ሶፍ ዶላር ግብፅ ከውጭ ማስገባት የምትገደድበት ሁኔታ ይፈጥራል። እንዴ ዝርዝር ነገሮችም ቀርበዋል እና ሲግኒፊካ ኢትዮጵያ በኩል የውሃ ቮሊሙን ሲግኒፊካንት አይደለም የግብፅንም ፍላጎትና ጥቅም ሲግኒፊካንት የሚጎዳ አይደለም ካለ በነሱ በኩል ሲግኒፊካንት ሃርም ያደርጋል። ጠቅላላ የግብፅን የኢኮኖሚና የሕልውና ጉዳይ ጥያቄዎች ያስገባዋል። መነሻ ላይ የቀረበው ይህም ሌላ የክርክር አጀንዳ ርዕስ ነበረ። ሌጋሊ ባይንዲንግ አግሪመንት ያስፈልገናል። ሁሉንም የሚገዛ ለሁሉም ሀገራት ላይ የሚያደርግ ተፈጻሚ የሆነ አስገዳጅ የሆነ ስምምነት የሚያስፈልገናል የሚል ክርክርን በግብጽ በኩል ቀርቧል እና እነዚህ እነዚህ ነጥቦች የውይይት ጉዳዮች ነበሩ። እዚህ ላይ ኤንፈሳይዝም ማድረግ የምፈልገው እና ደግሞም ከተለያየ አቅጣጫም ከውጭም ከነበሩ ተዋዮች በተደጋጋሚ የተነሳው አንዱ ነበር ሀገራትን የሚያስተሳስር ከግጭት በመውጣት በትብብር መጠቀም ያስፈልጋል። ኮፕሬሽን ከኮምፒቲሽን ይልቅ ኮፕሬት በማድረግ ሀብቱን ንብረቱን፣ ሪሶርስን ከመጠቀም ጠር ስራ መሰራት አለበት እና ሀገራቱን የሚያስተሳስር እንዲተባበሩ የሚያደርግ የዛ እርሾ መነሻ መሆን ይገባዋል የሚል ሀሳብ ተደጋጋሚ ተነበያል። ፍሌክስቢሊቲ አሁን እንደምናየው የተካረሩ አቋሞች ነው እያየን ያለ ነው። ይህም በተወሰነ ደረጃ ውይይቱ ላይ ተንጸባርቋል እና ከዚህ በመውጣት ፍለክስብል በመሆን የተፈጠረውን ውጥረት ማቀዝቀዝ፣ ማርገብ እና ወደ ስምምነት የሚደረስበት መንገድ መፈለግ ያስፈልጋል። ይሄ ለሁሉም ሀገራት የሚሰራ ነው። በተለይ ለግብጻውያን በተደጋጋሚ እንደ መልክት የቀረበ ጉዳይ ነው እና ግትርነትን አቮይድ በማደር እና ፍለክስብል በመሆን በሶስቱ ሀገራት መካከል ስምምነት እንዲደረስ ማድረግ ያስፈልጋል። አሁን አሁን ያሉት የተካረሩ አቋሞች የሚጠቅሙ አገም ነው የሚለው በተያያዘ የሃይድሮ ዲፕሎማሲ ልክ እኛ በጀመር ነው አግባብ በቀጥናው ባሉ ነዋሪዎች መካከል ህዝቦች መካከል ያለው ውይይት እንዲቀጥል በመንግስታት ደረጃ በትራክ ወን ደረጃ ደግሞ ያለው ሃይድሮ ኮንፍሊክት ሳይሆን ሃይድሮ ዲፕሎማሲ ላይ ያተኩረን ደግሞ መስራት ያስፈልጋል። ይህንን ማጠናክረው መቀጠል ያስፈልጋል። ይሄ እንግዲህ እንደተባለው በዜጎችም በተለያዩ ተቋማትም እንዲሁም ደግሞ በመንግስት ደረጃ መንግስታዊ በሆነ ደረጃ የሚካሄዱ የዲፕሎማሲ ስራዎችን አጠናክሮ መቀጠል ያስፈልጋል። በአጭሩ ያለን ሶርስ የውሃ ሀብት የግጭት ሳይሆን የትብብር ማዕከል እንዲሆን መስራት ያስፈልጋል የሚለው ቲንክ የተካሄደው ፕሮፌሰር ፍሳጽዮን እንደሚታወቀው የዚህ የህዳሴ ግድብ እንዲህ በቀላሉ የተሰራ አይደለም። ዛሬ የደረሰበት ደረጃ በእርግጥ ሰሞኑን ዘጠና ፐርሰንት ያህል ፕሮጀክቱ ግንባታ መጠናቀቁ ተነግረዋል። በቅርቡም እንደሚከናወን ነው። እንደሚያውቁት በተለይም በቀዳማዊ ኃይለ ሥላሴ ዘመነ መንግስት ጀምሮ ፐብሊክ ፖሊሲ ሆነ የታክስ ቫይዘር ሆነው በሚሰሩበት ወቅት ፋይናንስ ሚኒስቴር መስሪያ ቤት ውስጥ ሂደቶቹን ይረዳሉ። በደርግ ጊዜም ከዛም በኢህአደግ አሁን ደግሞ በብልጽግና ዘመነ መንግስት እንዲሁ በሂደት ላይ ነው ያለው የህዳሴ ግድብ ለኢትዮጵ ጵያ ምን ማለት ነው? በግብፅ በኩልስ ምን ያህል አንገብጋቢ ጉዳይ ነው? ሁለቱን ማረቅ የሚቻለው በምን መልክ ነው ይላሉ ያለ እንደኔ አስተያየት የውሃ ጉዳይ ፖለቲሳይዝድ እየሆነ በግብፅ መሪዎችም ሆነ በሱዳን በኛ በኩል አንዳንድ ጊዜ ፖለቲሳይዝድ በመሆኑ ነው እንጂ አጨቃቀም ላይ ስንነት ካለ በእውነት የማይፈታ ችግር ነው ብዬ አላምንም። እንደሚታወቀው የናይል ጉዳይ በአፄ ኃይለ ስላሴ ዘመነ መንግስት ፕላኑ የተሰራ ጉዳይ ነው። ከዛ ኋላ አቶ መለስ መጡና ነገሩን አቀጣጠለት አሁን ግድቡ የውሃ መሞላቱ አራተኛ ዙር ደርሷል ማለት ነው። ስለዚህ ግድቦቹን የሚያነሱ ጥያቄ ዲፋክቶ እነሱ ቢፈልጉም ባይፈልጉም ውሃው ይሞላል። ምንድን ነው የሚያስፈልገው? ከዛ በኋላ ምን ይሆን? እንዴት ነው ፍትሃዊ በሆነ መንገድ ውሃው እኛ ስልንጠቀምበት እንደሚችለው በምን ነው እያሉ ራሽናል እኮ ግብፅና ኢትዮጵያ እጅግ በጣም በታሪክም የተያያዙ ትልቅ ታሪክ ያላቸው ህዝቦች ናቸው እና ኮንፍሊክት የሚወስዳቸው መንገድም አልነበርም መሆንም የለበትም። ግን ሌላ ግብ ጥያቄ አለ። ግብፅ እኮ አንደርግራውንድ ወተርም ብዙ አለ። ስለዚህ የግብፅ ኃይል ውሃ የህይወታችን ነው የማለታቸው ትንሽ ኮፍር ኤግዛጀሬሽን ነው የሚመስለኝ። ምን ለማለት ነው። ፍትሐዊ አሎኬሽን ኦፍ ዋተር ሪሶርስስ በእውነቱ ጦርነቱ ብጣዕሚ የብሉ ንጥርኩ አላስፈላጊ ነው። ለህዝቡ ከታሰበ ፌር በሆነ መንገድ ፍትሐዊ በሆነ መንገድ መትሄድ ልናገኝበት እንችላለን። ግን አንድ ነገር አለ። ጠቃለ ወንጌልም እንዳሉት ገቨርነሱ ላይ መግባት ማለት በእኛ ብር ጣልቃ መግባት ነው የሚመስለኝ። እኔ ቤት መጥቶ ቤቴን ማኔጅ ላድርግልህ የሚለኝ ሰው ካለ አልፈልግም። ግን ራሳችን ማኔጅ አድርገን ውሃ ወደ እናንተ ሲደርስ እንዴት መጠቀም ይቻላል፣ እኛ ምን ያህል የእናንተን ችግር ስበንበት፣ ፌር በሆነ መንገድ ጀናት በማይጎዳ መንገድ እኛ እንጠቀምበት ማለት ተገቢ ነው። እኛ በድሀ በድህነት ልንኖር አንችልም። እነሱ ሀብታም የበለጸጉ ናቸው፣ እኛ ደግሞ በናገ ድህነት ያለን ፍጥረቶች ነው። ስለዚህ በተቻለ መጠን ለእኛም የአባይ መጠቀም የህይወታችን የኢትዮጵያን ፊቸር ዲስቲኒ የሚወስን ነው ብዬ ነው ማለት ነው። ዶክተር ቃል ወንጌል እንዳሉት የሀድሮ ዲፕሎማሲ ያስፈልገናል። ሊገሊ ባይንድ የሚሉት እኮ እ ታሪክ መሆኑን ነው። ኤክሲቲቭ ኮሎኒያል ፓወርስ እንግሊዞቹን ወረዶቹን ራሳቸው ለራሳቸው ኢንተረስ ያደረጉትን ነገር እኛ ባይንድ ሊያደርግን አይችልም። ግን አዲስ ፎርም ሊገል ፍሬም ወርክ ግን ፌር በሆነ መድ መንገድ አሎኬት እነሱ እንዴት ሊጠቀሙት የሚችሉ እኛም እንዳንድ ጎዳቸው ጥንቃቄ ማድረግ እንዳለባቸው በቀና መንፈስ፣ ፖለቲካሊ ባልሆነ መንገድ ተባበር ይቻላል ብዬ ነው የማስበው። ሂስቶሪካል ራይት የሚባለው እኔ አጥጋቢ አይመስለኝም። እነሱ የእንግሊዝ ሞኖፖሊ በነበረባት ጊዜ ነው የሆነው። ፖለቲካዊ ባለማድረጉ ይጠቅማል ብዬ ነው የማስበው። እኔ በሀምሳ አምስት አመት የታገልኩት የጥቁር ህዝብ አለንጋ እንድትሆን ነው። ስለዚህ ማንም የሀገር ጥቅም የህዝባቸውን ጥቅም ማስረከብ አይፈልግም። ፕሮፌሰር ፍስሐ ጽዮን መንግስቱ፣ የአፍሪካ ቀንድ ዓለም አቀፍ ማዕከል መስራች አባል፣ ዶክተር ቃለወንጌል ምናለ፣ የአፍሪካ ቀንድ ዓለም አቀፍ ማዕከል መስራች አባል፣ ስለ ቃለ ምልልሱ እናመሰግናለን። እኛም እናመሰግናለን። በጣም እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመድ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።